የደቡብ ሱዳኑ ፕሬዝደንት ሳልቫ ኪር በኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ባደረጉላቸው ግብዣ ይፋዊ የሥራ ጉብኝት ለማድረግ ትላንት ነበር አዲስ አበባ የገቡት። ትናንትናና ዛሬ በተለያዩ ርዕሰ ጉዳዮች ሲመክሩ ከቆዩ በኋላ ዛሬ የተለያዩ ስምምነቶችን በመፈራረም ውይይታቸውን ቋጭቷል። በስምምነቱ ዙሪያ የመንግሥት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ለዶይቼ ቬለ ተጨማሪ ማብራሪያ ሰጥቷል አንደኛ መንገድ ጋር ወይ ደግሞ ኢንፍራስትራክቸር ጋር የተያያዘ ነው። መንገድ ኢትዮጵያ እስከ ድንበር ድረስ የሰራችበት ሁኔታ አለ፣ አሁን እየተሰራ ያለ ነገር። ግን ከዛ በኋላ ደግሞ በደቡብ ሱዳን ውስጥ ገብቶ አንድ ህዝብ ለህዝብ ከዛም ባሻገር ደግሞ ለኢኮኖሚ እድገት በተለይም ደግሞ ደቡብ ሱዳን ነዳጅ አላት፣ ኢትዮጵያ ደግሞ ነዳጅ ከውጭ ታስገባለች፣ ያንን በቀላሉ ትራንስፖርት በመጠቀም መንገድ በመጠቀም ኢትዮጵያ ማስገባት እንድትችል ሪፋይነሪ መገንባት እና እዛ አጣርቶ ወደዚህ ማስገባት እንድቻል አግሪመንት ተፈራርመዋል ማለት ነው። የንግድ ግንኙነትም እንደዛው ነው። ከዛም ባሻገር ደግሞ በኢነርጂ በኩልም ማለት ነው። በኢነርጂ ኢትዮጵያ የተሻለ አቅም አላት። እዛ የምትሰሩ ስራዎች አሉ። ደቡብ ሱዳን እንድትሰራ የፈለገች በኢነርጂ ላይ ኢንቨስት ማድረግ የፈለገችውን ኢትዮጵያ እንድትደግፍ እንዲሁም ደግሞ ኢትዮጵያ ኢነርጂ ያመረተች ስለሆነ ያንን ኢነርጂ ለመሸጥ በተለይም ደግሞ ሃይድሮ ኤሌክትሪክ ኢነርጂ ማለት ነው። በዛ ዙሪያም የተፈራረመን ሰነድ አለ። ሌላው ከኮሚኒኬሽን ሚዲያና ኢንፎርሜሽን የእነሱን ሚዲያ ማጠናከር ላይ ሪሌቲቭሊ አሁን ኢትዮጵያ ያለችበት በሚዲያ ኢንፍራስትራክቸርም ሆን በትምህርት ቤት አሁን የሚዲያ ና ኮሚኒኬሽን ትምህርት ቤት እንዲሁም ደግሞ በአጠቃላይ የሚዲያ ና የጋዜጠኝነት ልምድ ከእነሱ በተሻለ ሁኔታ ላይ ያለ ነው ያንን በማካፈል በስልጠና በሌሎችም ልምድ በማካፈል አብሬን በመስራት እንዳለብን ነው እንግዲህ የተስማማ ነው። ስምምነቶቹ ከተፈራረሙ በኋላ ሁለቱ መሪዎች ከጋዜጠኞች ለቀረቡ ጥያቄዎች ምላሽ ሰጥተዋል። ከቀረቡ ጥያቄዎች መካከል የእርስዎን የግብጽ ጉብኝት ተከትሎ በኢትዮጵያና በደቡብ ሱዳን መካከል ጥርጣሬ የሚፈጥሩ ሁኔታዎች ተፈጥሯል ይባላል፣ እንዴት ያዩታል ተብሎ ከጋዜጠኛ ለቀረበ ጥያቄ ሚስተር ሳልቫኬር ሲመልሱ was the same you know, bilateral visit to የኔ የካይሮ ጉብኝት የተለመደ የሁለቱም ሀገሮች የጋራ ግንኙነት ላይ ያተኮረ ሆኖ ፕሬዚደንት አልሲሲ ባደረጉልኝ ግብዣ መሰረት የተካሄደ ነበረ። እኔ ከኢትዮጵያ ህዝብና መንግስት ጥቅም በተጻራሪ የሚሄድበት ምክንያት የለኝም። ስለዚህ ጥያቄው ውሃ የሚቋጥር ስላይደለ ብጥለው ይሻላል። በዚህ ጉዳይ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያላቸውን ሀሳብ ሲገልጹ በፕሬዝደንቱ በጣም ጥሩ ምላሽ የምጨምረው ነገር የለኝም። ሆኖም ማንኛውም ሀገር ከፈለገው ሀገር ጋር የጋራ ግንኙነት የማድረግ ነፃነት እንዳለው ይታወቃል። ስለዚህ የሚፈጠር ጥርጣሬ አይኖርም፣ በተግባር የተገለጸ ነገር እስከሌለ ድረስ። በመግለጫው ሁለቱ አገሮች ያጋጠማቸውን ድርቅ ለመቋቋም ውስን ሀብትን አብቃቅቶ በጋራ ለመስራት እየጣሩ እንደሆነም ተገልጿል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም